ተፈሲህ ኦ ማርያም እንዋመት እስመለዘ ውስተ ጽንኪስ የብህወ መላይት ወችሩቤል ሰጉሎቱ በፍርሃት ወስራፌል ዘይኑረ ጽርሃት ይሰፉ ክነፊሆሙ ወይብሉ ዝንቱ ውእቱ ንጉሠ ስራት መጻ ኢስራኤል መጻ ኢስራኤል አጥያተ አለም በቤሳይሉ